በአማራ ክልል የተለያዩ አካባቢዎች የተፈጠሩ ግጭቶች ዛሬም መቀጠላቸውን በዚህም የሰው ህይወት መጥፋቱን የመላ ኢትዮጵያ አንድነት ድርጅት መእያድ ገልጿል። በጎንደርና ባህርዳር ያነጋገርናቸው ነዋሪዎች ሁኔታው በየእለቱ እየባሰና የህዝቡ ቁጣ እየገነፈለ እንደሆነ ሲገልጹ የክልሉ መንግስት በበኩሉ በተፈጠሩት ችግሮች በሁሉም በኩል ጉዳቶች ደርሰዋል። የክልሉ መንግስት ከህዝቡ ጋር ችግሮቹን ለመፍታት እርብርብ እያደረገ ነው ብሏል። ጽዮን ግርማ በቀጣዩ ዘገባዋ የክልሉን የዛሬ ውሎ ትዳስሳለች። በሐምሌ ወር መጀመሪያ በጎንደር ከተማ በመንግስት ኃይሎችና በህዝቡ መካከል በተፈጠረ ግጭት የተቀሰቀሰው ተቃውሞ ሁለተኛ ወሩን ሊደፍን ነው። ይህ ተቃውሞ ወደ ሌሎች የአማራ ክልል ከተሞች እየተዛመተ ሄዶም በዛሬ ዕለት የሰው ህይወት መጥፋት መቀጠሉን የመላው ኢትዮጵያ አንድነት ድርጅት መኢአድ እየገለጸ ነው። የፓርቲ ዋና ጸሐፊ አቶ አዳነ ጥላሁን ሁኔታውን ለአሜሪካ ድምጽ ሲያስረዱ ኢትዮጵያን ለ25 ዓመታት እየገዛ የሚገኘው ፓርቲና የመንግስቱ አስተዳደር በሙስና የተዘፈቁ ሆን ዲሞክራሲ አለመኖር፣ አድሏዊ አሰራር መፈጠር፣ በወንዜ ልጅነት መጠቃቀም መጠቃቀምና ሌሎች ጫናዎች የፈጠሩት ብሶት በመጨረሻ የወልቃይትን ጉዳይ ምክንያት አድርጎ ገንፍሎ ወጥቷል ይላሉ። በክልሉ የተቀሰቀሰውን አመፅ የሚመራ አንድም ፓርቲ የሆነ ድርጅት የለም ያሉት አቶ አዳነ ህዝቡ ራሱን በራሱ እየተደራጀ ተቃውሞውን እያቀረበ ነውም ይላሉ። የእርሳቸው ፓርቲ እየሰራ ያለው መረጃን ማሰባሰብ ብቻ እንደሆነም ይገልጻሉ። በዛሬው ዕለት ፓርቲያቸው አጠናክሮታል ያሉትን ሪፖርትም ይዘረዝራሉ። ባህር ዳር ላይ ጢስ አባይና ወንዳጣ የሚባል አካባቢ ላይ ህዝብ ሰላማዊ ሰልፍ ትናንት ወጥቶ ነበር። ዛሬ ከተማዋ ዙሪያውም በወታደር ተከባ ነው የዋለችው። አራት ሰው ዛሬ ሞቷል፤ ወጣቶች ናቸው። መንስኤውም ስራ ማቆም አድማ ላደረጉ እና ምግብ ፈልገው ለነበሩ ሰዎች ምግብ ሊሰጡ ሲሉ ያው በታጣቂዎች ነው የተገደሉት። ዛሬ ባህርዳር ከቀኑ ስድስት ሰዓት ቀበሌ ዘጠኝ፣ ቀበሌ አስራ ሰባት እና ቀበሌ አስራ አራት ላይ ተኩስ ነበረ። የተጎዳውን ሰው ገና አላጣራንም። ወጣቶች ግን እየታፈሱ ወደ ፖሊስ ጣቢያ እንደሚሄዱ ነው ያለን መረጃ። ዳንግላ ላይ ትናንትና ከምሽት አንድ ሰዓት ተኩል ጀምሮ ታጣቂዎች በእያንዳንዱ ኗሪ ቤት ፍተሻ በማድረግ እጅግ በርካታ ወጣት ወስደው አስረዋል። እንደዚሁም የኔያድ የሰኔን ቀጠና ኃላፊ የሆኑት አቶ ሙሉቀን አይናለም ዛሬ ከቀኑ አራት ሰዓት ላይ ከዳንግራ ከመኖሪያ ቤታቸው በፖሊስ ተወስደው አሁን የት እንደታሰሩ አላወቅም፣ እያጣራን ነው። ይልማና ዴንሳ አዴት ከተማ ሕዝቡን መስለው ቀርበው ዛሬ ሁለት ሰው ገድለው ሄደዋል። ትናንትና ሕዝቡ አንድ ፋርማሲ ውስጥ ለማቃጠሉ ያውዝግባቸው ማረሚያ ቤት የነበሩ ታሳሪዎችን ግን ሙሉ በሙሉ ነጻ እንዲሆኑ አድርጓል። ደቡብ ጎንደር በብረታቦር ከተማ ፋርጣ ወረዳ ልዩ ቦታው ጋሳ እየተባለ ላይ ትናንትና ሰልፍ ነበረ። በዝም መስመር ባጠቃላይ በብረታቦር ወረታ አዲስ ዘመን ጋይን ወይም ነፋስ መውጫ አርብ ገበያ ዛሬ ሙሉ በሙሉ በስራ ማቆም አድማ ላይ ናቸው። ትማዳ በራ አርብ ገበያ ገባ የሚባል ቦታ ላይ ስራ ማቆም አድማ አሁንም እንደቀጠለ ነው። በትናንትና ሰልፍ አራት ሰው ሞቶ ነበር። ከእነዚህ ውስጥ አንድ የሙስሊም እምነት ተከታይ እዛው ከተማ ላይ ተቀብሯል። አንድ ክርስቲያን የቀብሩ ስነ ስርአት በዛሬ ዕለት ወገዳ መድኃኔዓለም እጅግ በርካታ የሰው ሀይል በተገኘበትና ወጣቶችን መፈክር እያሰብ ህዝቡም በሰልፍ እንዲቀበር አድርጓል። የሁለቱ ሟቾች አስከንሰ ወደ ቀበሌ ዘጠኝ እና ቀበሌ አራት ወደ ገጠር እና ግርግር አለ። በሁለት ሄሊኮፕተር ወታደር ገብቷል። እንደገና ደግሞ አሁንም ስምንት ወራት ወታደር እየገባ ነው ያለው ከጋሽና ወደ ጎንደር ማለት ከወሎ መሬት አምስት ሲወታ መኪና ተንቀሳቅሷል። ወደ ነፋስ ማውጫ ደብረ ዘይደት የምትባል ቦታ ላይ ወሎ መሬት ውስጥ ወጣቶች አስቁመዋቸዋል። ከደሴ እንደገና አራት ወራት ሙሉ ወጣት ተንቀሳቅሶ እየሄደ ነው። እንደ አቶ አዳነና ያነጋገርናቸው ሰዎች ገለጻ በአሁኑ ወቅት በክልሉ ባሉ ከተሞች በተለያየ ቀን የስራ ማቆም አድማና እቤት ውስጥ የመቀመጥ ዘመቻ እየተካሄደ ነው። ሰልፎች እየተደረጉ ነው። በነዋሪዎችና በታጣቂዎች በኩል በሚኖሩ ግጭቶች የሰው ህይወት እየጠፋ ነው። እየቆሰለም ነው። ንብረት እየወደመም ነው። እንዲሁም ግለሰቦች እየታሰሩ ነው። በዛሬው ዕለት ጎንደር ከተማ ምን እንደሚመስል አቶ ክንዱሽ ሀጎስ የተባሉ የከተማውን ነዋሪ ጠይቄያቸው ነበር። ያው ጎንደር ያለው ሁኔታ በአጠቃላይ አሁን ደህና፣ አንጻራዊ ሰላም የሚባል ሁኔታ አለ። ከዚህ በተጨማሪ ዛሬ የወልቃይት አማራ ብሔርተኝነቱ ኮሚቴ አባል የሆኑት ኮሎኔል ደመቀ ዘውዱ ዛሬ የፍርድ ቤት ቀጠሯቸው ዛሬ ነበረ እና በቀጠሮ መሰረት ህዝቡን ያው እንደተለመደው ዛሬም ችሎት ለመታዘብ ቀርቦ ነበር። ነገር ግን እሳቸው አልቀረቡም ዛሬም ለዚህም እንደ ምክንያት ተብሎ የተገለጸው ነገር ምንድን ነው? ከዚህ በፊት ተደጋጋሚ ህዝቡ በቀጠሮ ሰዓት እየቀረበ ጉዳት እየደረሰበት ስለሆነ ህዝቡ ሳይጎዳ እሳችሁን ወደ ቀጠሮ ቀርበው ሁኔታው የሚታይበት መንገድ ለማመቻቸት በሚል ለመስከረም አራት የመጨረሻ ቀጠሮ ተሰጥቷቸዋል ማለት ነው። ከተማው ያው ዛሬ ኖርማል እንቅስቃሴ ነው ያለው። ህዝቡ የተለመደ እንቅስቃሴ ስራውንም ጀምሯል። የነበረው አድማ በታሰበው መልኩ ስኬታማ በሆነ መንገድ ያው አልቆ ወደ ኖርማል እንቅስቃሴ ተገብቷል። ነገር ግን አሁንም ሙሉ በሙሉ ሰላም አለ ብሎ ለመናገር የሚያስችሉ አንዳንድ ነገሮች አሉ። ያ ምንድን ነው? ለምሳሌ ትናንት ማታ አራት ሰዓት ላይ የጥይት ተኩሶች ነበሩ። ትናንት ብቻ ሳይሆን ከዚህ በፊት ማታ ማታ ማን ምን ምን አልሞ እንደሚተኩስ እና ለምን ዓላማ እንደሆነ በማይታወቅ ነገሮች ተደጋጋሚ ተኩሶች ይሰማሉ ማታ ማታ ማለት ነው። ሌሎች ያነጋገርናቸው ነዋሪዎች በጎንደር ከተማ በሚገኘው ጎንደር ዩኒቨርሲቲ ውስጥም ግጭት እንደነበር ጠቁመውናል። መምህራን ጋር ደሞዝ ጭምራል የሚል ነበረው የነሱ ፕሮግራማቸው መንግስት አውርሶ የነበረው ሚዲያ ላይ የተወራው ማለት ነው። ደሞዝ አልተጨመረም። ካልተጨመረ ተግባር እንጂ ወሬ መብላት ስለማንፈልግ አናስተምርም አሉ። ፈተና ላይ ናቸው ደግሞ የነበሩት ተማሪዎች እንዲፈተኑ ሲባል ተማሪዎች ደግሞ አንፈተንም ወ ያልተማር ነው በየት እንፈተናልን? በዚህ ግርግር ሰዓት መቼ ተምረን እኛ የምንፈተን ነው ተማር ነው ምኛ በየት እየተሸበርነ ና እየሮጥነ እየተኮሰብነ በጭስቦ እየታፈነ እየዋል ነው እኛ። ያልተማር ነው በየት ነው ተምረናል ተብለን የምንፈተ ነው እኛ ተምረናል። እንዲያው ዘንድሮ ክረምት ተምረናል። ከሐምሌ አምስት ጀምሮ ትምህርት ሲባል ነገር አላገኘንም። አይደለም ትምህርት እንኳን ቤት እንኳን ሱቅ ተዘግቶ ዳቦ መግዚያ የለንም ነው ያሉት። ሱቅ ያቀረቡት ጥያቄ በከተሞች እየተፈጠረ ያለውን ሁኔታ አስመልክተን የክልሉን የኮሚዩኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ንጉሱ ጥላሁንን ጠይቄያቸው ነበር። ክልሉ የተፈጠሩትን ችግሮች በቀጥታ እያስተካከለ ነው ያለው። የተከሰቱትን ችግሮች በዝርዝር አይቶ የደረሱትን ጉዳቶች በሁሉም ረገድ ጉዳቶች ደርሰዋል። ግን የደረሱትን ትክክለኛ መረጃ በተጣራ ሁኔታ ወደፊት እንሰጣለን። አሁን ግን መንግስትና የክልሉ ሕዝብ የገጠሙትን ችግሮች ለመፍታት ለመፍታት ርብርብ እያደረግን ያለ ነውና አጠቃላይ መረጃ ግን የምንሰጠው ወደፊት ነው የሚሆነው። በባህር ዳር ከተማ ነዋሪ የሆነች ወጣት ለደህንነቷ በመስጋት ስሟን እንዳልጠቀም ጠይቃኛለች። በባህር ዳር እየሆነ ያለው እንዳስፈራትም ትናገራለች። እኛ ጓደኞቻችን ሞተው እንዴት እኛ እንቀመጣለን? ይሻላል ቤት እና ቁጭ በሉ ስንላቸው የምንጽ ሳይሉ እና ቁጣው እስካሁን አልበረደም። ሰው እንደገና እየባሰበት የሚጠው ለምሳሌ አሁን አስራ አራት አካባቢ የሰዓት ደጋፊ የሚባሉ ሰዎች ላይ የጋራጅ የማቃጠል ነገር ነበረ፣ ትላንት ማለት ነው። በየቦታ የመኪና ጎማ እያቃጠሉ መንገድ ይዘጋጋሉ፣ ምናምን ነገር ከሰዓት በኋላ ጠዋት ላይ ነበር ተኩስ የነበረ በየቦታ ድንጋይ ውርዋሯ አለ። ተቀጣጣይ ነገር ወደ እነሱ ምንትን ይባላል። ማለት ልጆቹ እራሳቸውን ለመከላከል የተለያየ እርምጃዎች ምንም ምንትን እዚህ ምልክ ይዞማትች ነገር ነው በቃ አሁን ለምሳሌ በዚህ ሲያልፉ መሳሪያህን ጥለህ ና ግጠመኝ ይላል። ብቻ ግን የሆነ ደስ የሚል መንፈስ አይደለም ያለው በቃ፣ ሰው እንደተቆጣ ነው። በጣም ቁጣው ደግሞ እንደዚህ ብለሽ የምትገልጽ ቁጣ አይደለም። ኢቨን አሁን ገበሬዎቹ ልጆቻችን እየሞቱ ባዶ እጃቸውን ስለሆኑ ነው የሚል ቁጣም እነሱ ጋም አለ። በአጠቃላይ ነዋሪዎቹ እንደሚሉት በከተሞቹ የመከላከያ ና የመንግስት ታጣቂዎች በብዛት ይታያሉ። የዛኑ ያህልም ነዋሪዎች አደባባይ የወጡ መንገድ በመዝጋት ጎማ በማቃጠል ና ፊት ለፊት በመጋፈጥ ተቃውሟቸውን ያሳያል ይላሉ። ዓለም አቀፍ የሰብአዊ መብት ድርጅቶች የክልሉ መንግስትና የመላው ኢትዮጵያ አንድነት ፓርቲ በአማራ ክልል ግጭቱ ከተጀመረ ከነበረ ጀምሮ በተለያየ ጊዜ ባወጡት ሪፖርት ወደ ሰማንያ የሚጠጋ ሰው ሕይወት መጥፋቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ